በጊኒ በነገ ዕለት ፕሬዝደንታዊው ምርጫ ይደረጋል። በዚሁ ምርጫ ላይ ስድስት ሚሊዮን መራጭ ሕዝብ በእጩነት ከቀረቡት ስምንት እጩዎች መካከል እንዲወስን ወደ የምርጫ ጣቢያዎች እንዲወጣ ጥሪ ይቀርቦለታል። ጊኒን በመምራት ላይ የሚገኙት ፕሬዝደንት አልፋ ኮንዴ በተለይ ከዋናው የተቃውሞ ፓርቲ መሪና እጩ ሴሉ ዳሌይነ ዲያሎ እንዲሁም ከቀድሞው ጠቅላይ ሚኒስትር ሲያዲ ቱሬ ከፍተኛ ፉክክር እንደሚጠብቃቸው ይገመታል። የጊኒ ሕዝብ ዴሞክራሲያዊ መብቱን ለማስከበር በትልቅ ጉጉት ቢጠብቅም እንደ አውሮፓውያን ዘመን አቆጣጠር በ2010 ከተካሄደው ምርጫ በኋላ የተፈጠረው አይነት ሁከት እንዳይነሳ መስጋቱ አልቀረም። በወርቅ በአልማዝና በነዳጅ ሀብት ብትታደልም ከግማሽ የሚበልጠው ህዝቧ በድህነት የሚኖርባት ጊኒ ኮናክሪ ብዙ የሁከት ዓመታትን አሳልፋለች። ጊኒ እንደ አውሮፓውያን ዘመን አቆጣጠር በ955 ዓ ም ነጻነቷን ከተጎናጸፈች በኋላ ፕሬዚደንት ሴኩቱሬ ሀገሪቱን ለረጅም ዓመታት በጠንካራ አገዛዝ መርተዋል። ተከታያቸው ላንዛና ኮንቴም እርግጥ የመድብለ ፓርቲ ስርዓት ቢያስተዋውቁም ህዝቡ በመንግስት አንጻር ትችትም ሆነ ተቃውሞ የማሰማት መብት አልነበረውም። ኮንቴ እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም ከሞቱ በኋላ ሻለቃ ዳዲስ ካማራ ራሳቸውን ፕሬዝደንት ብለው በመሰየም ሀገሪቱን ለአንድ ዓመት ገዝተዋል። ከዛም በኮናክሬ ስታዲየም ከ150 የሚበልጡ ተቃዋሚ ቡድናት ደጋፊዎች በመንግስቱ ጸጥታ ኃይላት ለተገደሉበት ድርጊት ከአማራ ተጠያቂ ከተባሉና የግድያ ሙከራ ከተደረገባቸው በኋላ ወደ ጎረቤት ሀገር መሸሻቸው የሚታወስ ነው። ይህን ተከትሎ እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ.ም ነበር ለረጅም ዓመታት በተቃዋሚነት ሲንቀሳቀሱ የነበሩት ፖለቲከኛው አልፋ ኮንዴ በጊኒ ለመጀመሪያ ጊዜ በተካሄደ ዲሞክራሲያዊ ምርጫ ሀገሪቱን በፕሬዝደንትነት እንዲመሩ የተመረጡት። ይሁንና የያኔው የምርጫ ውጤት ይፋ ከተደረገ በኋላ በተፈጠረ ግጭት በመቶዎች የሚቆጠሩ መገደላቸውና በርካቶችም መቁሰላቸው የሚዘነጋ አይደለም። ፕሬዝደንት አልፋ ኮንዴ በነገውም ምርጫ እንደገና የማሸነፍ ዕድላቸው ከፍ ያለ መሆኑ ይነገራል። ይሁንና ግጭት ሊነሳ እንደሚችል የሀገሪቱን ሂደት የሚከታተሉ የፖለቲካ ታዛቢዎች ጠቁመዋል። የዋነኛው ተቃዋሚ ቡድን ሴሉ ዳሌነ ዲያሎና፣ አንዳንድ የተቃዋሚ ቡድኖች እጩዎች፣ ዓለም አቀፍ ታዛቢዎች ዕድሜያቸው ለአካለ መጠን ያልደረሱ ሕጻናትም በጊኒ ፕሬዝደንታዊ ምርጫ ድምፃቸውን እንዲሰጡ በመራጭነት ተመዝግበዋል የሚሉ ምርጫውን ለማጭበርበር ተደረጉ የሚባሉ ተመሳሳይ ጥረቶችን ማጣራት እንዲችሉ ፕሬዝደንታዊ ምርጫ ወደ ሌላ ጊዜ እንዲተላለፍ በድጋሚ ጠይቀዋል። ይሁንና ፕሬዝደንት ኮንዴ ዕለቱ እንደማይቀየር በማስተዋወቃቸው ተቃዋሚዎቹ እጩዎች በምርጫው እንደማይሳተፉና ውጤቱንም እንደማይቀበሉ ከወዲሁ ዝተዋል። ለውዝግቦች የመፍትሄ ሀሳብ የሚጠቁመው ዓለም አቀፍ ድርጅት ክራይስስ ግሩፕ ተንታኝ ቬንሰን ፉሼ እንደሚሉት የምርጫው ዕለት ተቃዋሚዎች እንደሚጠይቁት ቢተላለፍ አንዳንድ ችግሮች በእርግጥ ሊወገዱ ይችሉ ይሆናል። በተለይ በምርጫው ሰበብ ባለፉት ወራት በሀገሪቱ የተካሄዱት ብርቱ ክርክሮችና ተቃውሞ ሰልፎች ይህም ያስከተለው የኃይል ተግባርና እስራት ሲታሰብ፣ ምርጫው በጥቂት ቀናት እንዲተላለፍ ጥያቄ መቅረቡ ስህተት አይመስለኝም። ግን በአጠቃላይ ተቃዋሚዎች ምርጫውን በተመለከተ አንድ አቋም ያልያዙበት ድርጊት እድላቸውን ቢያጠበውም ከአምስት ዓመታት በፊት በጊኔ የተካሄደው ምርጫ ተአማኒ ነበር ለማለት የማያስደፍር መሆኑን ለዓለም አቀፍ ውዝግቦች የመፍትሄ ሀሳብ የሚጠቁመው ድርጅት ተንታኝ ቬንሰን ፉሼ ገልጸዋል። የተቃዋሚ የተቃዋሚ ቡድኖች እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም የወጣውን የምርጫ ውጤት አሳማኝ ሆኑ አላገኙትም። የአውሮጳ ህብረትና የአፍሪቃ ህብረት የምርጫ ታዛቢዎችም ያወጧቸውን ዘገባዎች ስንመለከታቸው በእርግጥ ስለ ምርጫው ትክክለኝነት ብዙ ጥያቄዎች ሊነሱ ይችላሉ። በነገ ዕለት ለሚካሄደው ፕሬዝደንታዊ ምርጫ ዘመቻው ባለፉት ምርጫዎች ከታዩት ሁሉ ሰላማዊ ነበር ቢባልም ሁከት አላጣውም። በዚህ ሳምንት ብቻ በመዲናይቱ ኮናክሪ በትልቁ የመዲና ገበያ በፕሬዝደንቱና በተቃዋሚ እጩዎች ደጋፊዎች መካከል በተፈጠሩ ግጭቶች ሁለት ሰዎች ሲገደሉ ከ35 የሚበልጡ ቆስለዋል። መኪኖችም በእሳት ጋይተዋል። በንዜሬኮሮ ግዛትም በተመሳሳይ ግጭት አንድ ሰው ሲገደል ወደ ሰማንያ የሚጠጉ መቆስለዋል። የጊኒ ፕሬዝደንታዊ ምርጫን የሚታዘበው የአውሮጳ ሕብረት ቡድን መሪ ፍራንክ ኤንግል የነገው ምርጫ ነፃና ትክክለኛ እንዲሁም ከኃይል ተግባር ነጻ እንደሚሆን ተስፋቸውን ገልጸዋል።